የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አባላት በቡጁምቡራ ጉብኝት ማድረጋቸው እንዳስደሰተው የብሩንዲ መንግስት አስታውቋል። የፕሬዝደንቱ የፒየር ንኩሩንዚዛ ከፍተኛ አማካሪ ዊሊኒያ ሚትዌይ ሲናገሩ ዓለም አቀፉ ማኅበረሰብ የብሩንዲን ቀውስ አስመልክቶ ይነገረው የነበረው ሁሉ ሐሰት መሆኑን የዓለሙ ድርጅት ልዑካን ቡድን በስፍራው ተገኝቶ ማጣራት ይችላል ብለዋል። ጀምስ ባቲ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል። የፕሬዝደንቱ አማካሪ ዊሊ ኒያሚትዌ እንደተናገሩት በጉብኝት ላይ ያለው የጸጥታው ምክር ቤት ልዑካን ቡድን በቡሩንዲ ሰላም መስፈኑን ራሱ በቦታው ተገኝቶ መመልከት ይችላል ብለዋል። የቡሩንዲ መንግሥት የሀገሪቱን ሰላም ማደፍረስ ይፈልጋሉ የሚላቸውን ግለሰቦች ትጥቅ ለማስፈታት እየሞከረ መሆኑ ይታወቃል። የብሔራዊ አንድነታችንን በማጠናከሩና ሰላም በማስፈኑ ተግባር ምን ያህል እንደ ተጓዝን ለማወቅ ወደ ብሩንዲ መምጣት የሚፈልገውን ሁሉ በደስታ እንቀበላለን። ብሩንዲን አስመልክቶ ከውጭ ወይም ከማኅበራዊ የመገናኛ ብዙሃን ድረ ገጾች ላይ የሚያገኟቸው መረጃዎች በሙሉ ፍጹም ውሸት መሆናቸውን ይረዳሉ። በቡሩንዲ በአሁኑ ሰዓት በሰላም እየኖረን መሆናችንን፣ ነገር ግን አንዳንድ ሰላማችንን ለማደፍረስ የሚሹ ግለሰቦችን ትጥቅ ለማስፈታት እየሞከርን ነው ይህ የፕሬዝደንቱ ከፍተኛ አማካሪ አስተያየት የተሰጠው የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የልዑካን ቡድን ትላንት ረቡዕ ለመንግሥቱና ለተቃዋሚዎች መልእክት ለማድረስ መንቀሳቀሱን ተከትሎ ነው። የብሩንዲ መንግሥትና ተቃዋሚዎች ጊዜው ከማለፉ በፊት ጠቃሚ የሰላም ድርድር በአስቸኳይ እንዲጀምሩ ይፈልጋል የዓለሙ ድርጅት። ኒያሚትዌ ስለዚሁ ሲናገሩም የብሩንዲ ሕዝብ ከወዲሁ የውስጥ ሰላማዊ ድርድር እያደረገ ነው ብለዋል። ይህንኑ ድርድር የሚያስተባብር ብሔራዊ ኮሚቴ በመንግሥት መቋቋሙን የገለጹት እኚሁ ባለሥልጣን ኮሚሽኑም ከሁሉም የቡሩንዲ ብሔረሰብ አባላት የሚወከሉ ከፖለቲካ ፓርቲዎች እንዲሁም ከሀገር ውስጥና ከውጭ የመጡ እንግዶችን አሰባስቦ በሁሉም የአገሪቱ ጉዳዮች ላይ ለማነጋገር አቅዷል ብለዋል። የምሥራቅ አፍሪካ የኢኮኖሚ ማኅበረሰብ የሰላም ንግግሩን ለመሸምገል ከሁለት ሳምንታት በፊት ካምፓላ የጠራው ስብሰባ አልተሳካም፣ ምክንያቱም የብሩንዲ መንግሥት አደራዳሪዎቹ የስብሰባውን ቀን የወሰኑት ሳያማክሩኝ ነው ሲል በመቃወሙ ነው። የብሩንዲ መንግሥት እስከናካቴውም ከአንዳንድ የመፈንቅለ መንግሥት ሴራ ጠንሳሾች ካላቸው ቡድኖችና ከአሸባሪ ደጋፊዎች ጋር ፈጽሞ እንደማይደራደር በግልጽ አስታውቋል። ኒያሚትዌይ አክለውም ሁከትን የሚያወግዘውንና በሰላምና መረጋጋት ላይ ስጋት የሚደቅን ተግባራትን የሚቃወመውን የዓለሙን ድርጅት ውሳኔ ቁጥር 2248 የሚያከብር ማንኛውም የብሩንዲ ዜጋ በሰላሙ ድርድር ላይ ሊሳተፍ ይችላል ብለዋል። የዋህ ዜጎችን የሚገድሉ፣ የገደሏቸውን ሰዎች አስክሬን በየጎዳናው የሚዘረጉ፣ የሰለባዎቻቸውን ምስሎች በየድረ ገጹ የሚያሰራጩ፣ የሀገሪቱን ገጽታ የሚያበላሹ እንደ አሸባሪዎች በየመጠጥ ቤቱና ሕዝብ በብዛት በተሰበሰበባቸው ቦታዎች ላይ የእጅ ቦምብ የሚወረውሩ ግን በሰላማዊ ድርድሩ እንዲሳተፉ አንፈቅድላቸውም ብለዋል ኒያሚትዌ ይህ በእንዲህ እንዳለ የአፍሪቃ ኅብረት አምስት ሺህ የተከላካይና ጥበቃ ኃይሎችን ቡሩንዲ ውስጥ እንደሚመድብ ባለፈው ወር ማስታወቁ ይታወቃል ኒያሚትዌ ይህንኑ አስመልክቶም የቡሩንዲ ሕዝብ የወታደሮቹን አስፈላጊነት አያምንበትም ካስፈለገ ይልቅስ መንግሥታችንን በኃይል ለማስወገድ ስደተኞች እየሰለጠኑ ወዳሉበት وذا رواندا بهدو يشعل البلاوال <applause>